ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ የታህሳስ 28 2017 ዓ ም ስርጭታችን ጀመረ። በህወሓት አመራሮች መካከል የተፈጠረው ልዩነት በድርድር ለመፍታት የተደረገው ጥረት እንዳልተሳካ ተነገረ። ሰዓርን ተሰዓርን አይነት አሸናፊና ተሸናፊ የሌለው ድርድር ለማካሄድ ነው ሲሰራ የነበረው። አንዱ ሌላውን በመጥረግ ወይም በማስወገድ የሚፈታ ችግር አይደለም። በፖለቲካዊ መንገድ መፈታት ያለበት ነው። እነዚህን ግምት ውስጥ አስገብተን ነው ተደጋጋሚ ጥረት ያደረግ ነው። ሂደቱ ምልልስ ነበረው። ልዩነቱን በውይይት ለመፍታት ነው ጥረት ሲደረግ የነበረው። ሆኖም አልተሳካም። በዚህም ትልቅ እድል አምልጠዋል። የትግራይ ክልል ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌተናል ጀኔራል ታደሰ ወረደ ነው ቀደም ብለን የሰማናቸው። ሙሉ ዘገባ ቆየት ብሎ ይደመጣል። የእውቁ ፖለቲከኛ ቡልቻ ደመቅሳ ህልፈትና የገና በዓል ዋዜማ ውሎም በምሽቱ ከምናተኩርባቸው ጉዳዮች መካከል ናቸው። እንደምናምሽታችኋል እንደምንውላችኋል፣ አድማጮቻችንና ተመልካቾቻችን፣ ታስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ስርጭቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ፣ ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራሳት ድረስ አብረናችሁ እንቆያለን። እናንተ አብራችሁ እንድትቆይ ይሁን። አስቀድመን አጫጭር ያለም ዜናዎች እናገራችሁ። እንግዲ ወልድ ይጠብቃችኋል። እንደምናመሻችሁ። አንጋፋው ፖለቲከኛ አቶ ቡልቻ ደመቅሳ ከዚህ ዓለም በሞት ተለዩ። በጦርነት በታመሰችው ሱዳን 30 ሚሊዮን ሰዎች እርዳታ ይሻሉ መባሉ፣ አስር ያል ሸባብ አባላት በአየር ጥቃት ተገደሉ፣ እንዲሁም የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ከፓርቲያቸው መሪነት ለቀቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። አቶ ቡልቻ ደመቅሳ ከዚያም በሞት ተለይተዋል። ኢትዮጵያዊው አንጋፋ ፖለቲከኛና የንግድ ሰው አቶ ቡልቻ ደመቅሳ በ94 ዓመታቸው ዛሬ ታህሳስ 28 ቀን 2017 ዓ ም ከዚህ ዓለም በሞት መለየታቸውን የአሜሪካ ድምፅ ከቤተሰባቸው መረዳት ችሏል። አቶ ቡልቻ ከ1995 ዓ ም ጀምሮ በኢትዮጵያ ፖለቲካ በግንባር ቀደብትነት ከሚሳተፉ የፖለቲካ ሰዎች አንዱ ነበሩ። አቶ ቡልቻ የተቃዋሚው የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ መስራቾች ውስጥ አንዱ ሲሆኑ በአንድ ወቅት የህዝብ ተወካዮች ምክር ቤት አባልም ነበሩ። ከ1990ዎቹ ጀምሮ በሰላማዊ የተቃውሞ ፖለቲካ ውስጥ ሲሳተፉ ቆይተዋል። አድማጮቻችንና ተመልካቾቻችን የዚህ ዜና ዝርዝር በኋላ ላይ እናቀርባለን። አስር የአልሻባብ አባላት በአየር ጥቃት ተገደሉ። የአሜሪካ ጦር በፈጸመው የአየር ጥቃት አስር የአልሻባብ አባላት መገደላቸውን የሶማሊያ መንግስት አስታውቋል። የሶማሊያ የማስታወቂያ ሚኒስቴር በመግለጫው እንዳለው የአየር ጥቃቱ የተፈጸመው ቢርሃኒ በተባለና ከኪስማዮ ሰሜን ምዕራብ 60 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ነው። የሚኒስቴሩ መግለጫ የወጣው ትናንት እሁድ ሲሆን የአየር ጥቃቱ መቼ እንደተፈጸመ ግን አላሳወቀም። ሐዋሪጅ ወይም አፈንጋጮች ጥቃት ለማድረስ በማቀጥ ላይ ሳሉ ተደምስሰዋል። በጥቃቱ ሲቪሎች ላይ ጉዳት አልደረሰም ብሏል የሶማሊያው የማስታወቂያ ሚኒስቴር። የሶማሊያ ኃይሎች አሜሪካ ዋናው አካል ከሆነው ዓለም አቀፍ አጋር ጋር በመተባበር ሐዋርጆችን ለማጥፋትና በሶማሊያ ሕዝብ ላይ የሚደርሱትን ጥቃት ለመከላከል ቁርጠኞች ናቸው ሲልም አክሏል የማስታወቂያ ሚኒስቴሩ። ይህ በእንዲህ እንዳለ የአሜሪካ ጦር የአፍሪካ እዝ ዛሬ እንዳስታወቀው ከሶማሊያ መንግስት ጋር በመተባበር ባደረገው የአየር ጥቃት መሀመድ ሚሬ ወይም አቡ አብዱራህማን በሚል ስም የሚታወቅ ከፍተኛ የአልሻባብ አመራር አባል ከሁለት ሳምንታት በፊት በተፈጸመ የአየር ጥቃት መገደሉን አረጋግጧል። የሶማሊያ መንግስት መሀመድ ሚሬ መገደሉን ከአንድ ሳምንት በፊት አስታውቆ ነበር። በጦርነት በታመሰችው ሱዳን ሰላሳ ሚሊዮን ሰዎች እርዳታ ይሻሉ ተባለ። ጦርነት ባደቀቃት ሱዳን አብዛኞቹ ህጻናት የሆኑ ከ30 ሚሊዮን በላይ ሰዎች እርዳታ እንደሚሹ የተባበሩት መንግስታት ድርጅት ዛሬ አስታውቋል። 30.4 ሚሊዮን ከሚሆኑት ውስጥ 20.9 ለሚሆኑት 4.2 ቢሊዮን ዶላር የገንዘብ እርዳታ የጠየቀው ተመድ በሱዳን ያለውን ሁኔታ ከዚህ በፊት ታይቶ የማይታወቅ ሰብአዊ ቀውስ ሲል ገልጾታል። ላለፉት 20 ወራት በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ሲካሄድ የቆየው ጦርነት ህዝቡን ለሸነፈር አጋልጧል። በጦርነቱ በ10 ሺ የሚቆጠሩ ሰዎች ሲገደሉ፣ 8 ሚሊዮን የሚሆኑት በሀገር ውስጥ ተፈናቅለዋል። ከጦርነቱ ቀደም ብሎም 2.7 ሚሊዮን ሰዎች ተፈናቅለው የነበረ ሲሆን ይህም የሱዳንን በዓለም ትልቁ የሀገር ውስጥ ተፈናቃይ ያለባት ሀገር ያደርጋታል። ተጨማሪ 3.3 ሚሊዮን ሰዎች ደግሞ ሀገር ጥለው ተሰደዋል። በመሆኑም ከጦርነቱ በፊት ይገመት ከነበረው 50 ሚሊዮን የሱዳን ህዝብ ውስጥ አንድ አራተኛ የሚሆነው ተፈናቅሏል። በአምስት አካባቢዎች ረሃብ የታወጀ ሲሆን እስከ መጪው ግንቦት ድረስ ተጨማሪ አምስት አካባቢዎች ለረሃብ እንደሚጋለጡ ይገመታል። ስምንት ነጥብ አንድ ሚሊዮን የሚሆኑ ሰዎች በቅርቡ ረሃብ ሊገጥማቸው እንደሚችልም ተነግረዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ከለዘብተኛው ፓርቲ አመራርነት ራሳቸውን ማግለላቸውን ዛሬ አስታውቀዋል። በአመራራቸው ላይ ተቃውሞ የበረታባቸው ትሩዶ በተለይም የገንዘብ ሚኒስትራቸው ከስልጣናቸው መልቀቃቸው በመንግስታቸው ውስጥ ያለው ችግር የበረታ መሆኑን አመላክተው ነበር። በፓርቲያቸው ውስጥ ያለው መፋተግ የሚያመለክተው በመጪው ምርጫ ለመሳተፍ እርሳቸው ጥሩ አማራጭ አለመሆናቸውን እንደሆነ ትሩዶ ተናግረዋል። ፓርቲው አዲስ መሪ እስከሚመርጥም በጠቅላይ ሚኒስትርነት እንደሚቆዩ ትሩዶ አስታውቀዋል። ከሀያ ቀናት በኋላ ስራውን መልሶ እንደሚጀምር ይጠበቅ የነበረው ፓርላማም እስከ መጋቢት አጋማሽ ድረስ እንደማይመለስ ተነግረዋል። ባለው ጊዜም ለዘብተኛ ፓርቲው መሪውን እንደሚመርጥ ይጠበቃል። በካናዳ ሶስቱም ዋና ተቃዋሚ ፓርቲዎች ፓርላማው በሚከፈትበት ወቅት ለዘብተኛ ፓርቲውን የመተማመኛ ድምፅ በማሳጣት ከስልጣን እንደሚያስወግዱ አስታውቀው ነበር። ጀስቲን ትሩዶ ወደ ስልጣን የመጡት ከአስር ዓመታት በፊት በንዳረፓን አቆጣጠር 2015 ነበር። ይህም ለ ለአስር ዓመታት የወግ አጥባቂ ፓርቲው ሀገሪቱን ከመራ በኋላ ነበር። የምግብ ዋጋ የምግብ ዋጋ መጨመር፣ የመኖሪያ ቤት መወደድ፣ እንዲሁም የስደተኞች ቁጥር መጨመር ድምፅ ሰጪዎች በትሩዶ ላይ እንዲያማሩ ምክንያት እንደሆነ ተነግረዋል። የዩናይትድ ስቴትስ ኮንግረስ ዶናልድ ትራምፕ በፕሬዚዳንታዊ ምርጫ ማሸነፋቸውን ዛሬ ማረጋገጫ እንደሚሰጥ ይጠበቃል። ከ50 ግዛቶች የተላኩትን የድምጽ ቆጠራ ውጤቶችን የማረጋገጡ ስነ ስርዓት የመምራት ኃላፊነት የሀገርቱ ምክትል ፕሬዚዳንት በመሆኑ በፕሬዝዳንታዊ ምርጫ የተሸነፉት ካምላ ሄሪስ የዶናልድ ትራምፕን ማሸነፍ ብቻ ሳይሆን የራሳቸውንም መሸነፍ መረጋገጫ ይሰጣሉ። የዛሬው የምርጫ ውጤት የማረጋገጫ ስነ ስርዓት የሚካሄደው ከአራት አመታት በፊት ተመሳሳይ ስነ ስርዓት በሚካሄድበት ወቅት በምርጫ የተሸነፉት ዶናልድ ትራምፕ ደጋፊዎች ስነ ስርዓቱን ለማስቆም በምክር ቤቱ ላይ ጥቃት መፈጸማቸው በሚታወስበት ሁኔታ ውስጥ ነው። በወቅቱ በተፈጸመው ጥቃት 140 የፖሊስ አባላት ጉዳት ሲደርስባቸው አንዲት ግለሰብ ከፖሊስ በተተኮሰ ጥይት ህይወቱ አልፏል። ሌሎች ቢያንስ አራት ሰዎች ደግሞ ከጥቃቱ ጋር በተያያዘ ሕይወታቸውን አጥተዋል። ምክትል ፕሬዚደንት ካሜላ ሄሪስ በምርጫው መሸነፋቸውን በማመናቸውና ፕሬዚደንት ጆ ባይደንም ሰላማዊ የስልጣን ሽግግር እንዲካሄድ በማስታወቃቸው በዛሬው ስነ ስርዓት ተመሳሳይ ክስተት አይጠበቅም። ከአራት አመታት በፊት በጥቃቱ ከተሳትፈው በፍርድ ቤት ጥፋተኛ የተባሉ ግለሰቦች ደጋፊ የሆኑ ሰዎች ትናንት እሁድ ዲሲ በሚገኝ አንድ እስር ቤት ደጃፍ ላይ የሻማ ማብራት ስነ ስርዓት አድርገዋል። በጥቃቱ 1500 የሚሆኑ ሰዎች በፍርድ ቤት ጥፋተኛ ተብለዋል። ዶናልድ ትራምፕ ስልጣኑን እንደተረከቡ በይቅርታ እንደሚያስፈቷቸው አስታውቀዋል። ክብራትና ክብራን አሁን ወደ ስቱዲዮ ከገባን በኋላ ደግሞ የስቱዲዮ ቴሌቪዥኖች እንደሚያሳዩት ምክትል ፕሬዚዳንቷ ምክር ቤቱ ተገኝተው የማረጋገጫ ስነ ስርዓቱ ተጀምረዋል። በመጨረሻም በአሜሪካ በረዶ ትምህርት ቤቶችና የመንግሥት መስሪያ ቤቶች እንዲዘጋ አድርገዋል። በአሜሪካ በበርካታ ግዛቶች ከትናንት ጀምሮ ሲጥል የነበረው በረዶና ኃይለኛ ንፋስ ትምህርት ቤቶችና የመንግሥት መስሪያ ቤቶች እንዲዘጉ አስገድደዋል። በመካከለኛው በደቡብና በምስራቅ የአገሪቱ ክፍሎች በመጣል ላይ ያለው በረዶ በተለይም በአንዳንድ ስፍራዎች ለአስርተ ዓመታት ያልታየ መጠን ሊሆን እንደሚችል በመነገር ላይ ነው። የአሜሪካ ድምፅ የሚገኝበት ዋሽንግተን ዲሲ እና አካባቢ ያሉ ግዛቶች በበረዶ የተሸፈኑ ሲሆን የመንግስት መስሪያ ቤቶችና ትምህርት ቤቶች ዝግ ሆነዋል። በስራ ገበታቸው ላይ የግድ መገኘት ያለባቸው ሰራተኞች በአስቸጋሪው በረዶ በእግር በባቡርና በአቶ ውስጥ ተጉዘው በስራ ላይ መገኘት ችለዋል። በረዶው ሲጥል ውሎ እንደሚያመሽ የአየር ትንበያ ሲያመለክት፣ እጅግ ቀዝቃዛ የሆነው አየር ቀጣዮችን ቀናቶች አስቸጋሪ እንደሚያደርገው ተሰግተዋል። ክብራትና ክብራን የምሽቱ ዜና በዚሁ ተፈጽሟል። ወደ ሀብታሙ መራቸው አሉ ዓለም ዜናዎቹ አመሰግናለሁ። በ19 ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። አድማጮቻችንና ተመልካቾቻችን የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በኦፊሳላዊ ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፃሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። በዋትሳፕ መስመራችን ላይ 2022059942ን ተጠቅማችሁ ሀሳባችሁን አድርሱና አሁን ወደ ዕለቱ አብይ ዘገባ እንሻገር። በህወሓት አመራሮች መካከል የተፈጠረው ልዩነት በድርድር ለመፍታት በክልሉ የጸጥታ አካላት ለውራት የተደረገው ጥረት አልተሳካም ሲሉ የክልሉ ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌትናል ጀኔራል ታደሰው ወረደ ገለጹ። ምክትል ፕሬዚደንቱ ትናንት እሁድ በክልሉ ብዙሃን መገናኛ በሰጡት መግለጫ ድርድሩ ያልተሳካው ሁለቱም ቡድኖች አሸናፊ የሚሆኑበት መንገድ መከተል ሲገባቸው አንዱ ሌላውን ለማጥፋት የሚፈልጉ በመሆናቸው ነው ብለዋል። የዚህን ጉዳይ ዝርዝር ሙልጌታ አጽባ ይዞልናል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌትናንት ጀኔራል ታደስ ወረደ ትላንት እሁድ ታህሳስ 27 ቀን 2017 ዓ ም ለክልሉ ብዙሃን መገናኛ በሰጡት መግለጫ የክልሉ የጸጥታ ዘርፍ ከፍተኛ አመራሮች በዋናነት የሚመሩትና የክልሉ ህዝባዊ ዲፕሎማሲ አባላት የተሳተፉበት በጉባኤ ላይ የተሳተፉና ያልተሳተፉ የህወሓት አመራሮች ልዩነታቸውን በውይይት ለመፍታት የተደረገው ጥረት እንዳልተሳካ ገልጸዋል። ፊት ለፊት ለማገናኘት የተደረገው ጥረትም አለመሳካቱን አክለዋል። ር ተስዓርን ዓይነት ከይፈጠርካ ድርድርን ምግባር ይዝግበር ነሩ አሸናፊና ተሸናፊ የሌለው ድርድር ለማካሄድ ነው ሲሰራ የነበረው። አንዱ ሌላውን በመጥረግ ወይም በማስወገድ የሚፈታ ችግር አይደለም። በፖለቲካዊ መንገድ መፈታት ያለበት ነው። እነዚህን ግምት ውስጥ አስገብተን ነው ተደጋጋሚ ጥረት ያደረግ ነው። ሂደቱ ምልልስ ነበረው። ልዩነቱን በውይይት ለመፍታት ነው ጥረት ሲደረግ የነበረው። ሆኖም አልተሳካም። በዚህም ትልቅ ዕድል አምልጠዋል። ምክትል ፕሬዚደንቱ ሁለቱም አሸናፊ የሚሆኑበትን መንገድ ከመከተል ይልቅ አንዱን ሌላውን ለማጥፋት ፍላጎታቸው አሳይተዋል ሲሉ ወቅሰዋል። ችግር ህዙ ፖለቲካዊ ትመፍትሄ ድማ ፖለቲካዊ አሁንም ችግሩ ፖለቲካዊ ነው መፍትሄውም ፖለቲካዊ መሆኑን መረዳት ያስፈልጋል። በሀይል አይፈታም። ፖለቲካችንን ከታጠቀ ኃይል ነፃ ማድረግ ይገባናል። አክለውም ችግሩ በፖለቲካዊ መንገድ እንዲፈታ ህዝብ ጫና ሊፈጥር ይገባል ብለዋል። በትግራይ ክልል የሚገኙ ብፁዓን ሊቃነ ጳጳሳት ያቋቋሙት ሲኖዶስ ጥቅምት 22 ቀን 2017 ዓ ም በህወሀት አመራሮች መካከል የተፈጠረው ልዩነት ለመፍታት አቶ ጌታቸው ረዳና ዶክተር ደብረ ጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ እንዳደረጉና ችግሮቻቸው በውይይት እንዲፈቱ ቃል እንደገቡላቸው ገልጸው ነበር። በሃይማኖት መሪዎቹ የተጀመረው የማነጋገር እንቅስቃሴ ሂደቱ ምን እንደሚመስል ከሊቃነ ጳጳሳቱ ምላሽ ለማግኘት ያደረግነው ጥረት ውጥረት አልተሳካም። ድርድሩ በተመለከተ በአቶ ጌታቸው ረዳ የሚመራ የህወሀት ቡድን የማዕከላዊ ኮሚቴ አባል አቶ ረዳ የሐለፉም ማብራሪያ እንዲሰጡን ያደረግነው ጥረት አልተሳካም። እንዲሁም ምርጫ ቦርድ እውቅና ባልሰጠው ጉባኤ የህወሀት ምክትል ሊቀመንበር ሆነው የተመረጡት አቶ አማኔል አሰፋ በጉዳዩ ጠይቀናቸው ህወሀት አንድ ነው፣ የተከፋፈሉ ቡድኖች የሉትም። 83 በመቶ ጉባኤተኞች ይሳተፉበት ጉባኤ ያካሄድን ፓርቲ ነን እንጂ ቡድን አይደለንም። ቡድን እያላችሁ ስለመጠቅሱን ለእናንተ ማብራሪያ መስ አልፈልግም በማለት ለአሜሪካ ድምፅ ተናግረዋል። ከዚህ ቀደም አቶ አሟኔል ህወሀት በተመለከተ ይሁን የመንግስት ስልጣን በሚመለከት የሚደረግ ድርድር የለም በማለት በመቶ ሺህ የሚቆጠር አባል ያለው ፓርቲ ነው ያለን። ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ በማስገባት ነው መመለስ የሚችሉት በማለት ተናግረው ነበር። የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በበኩላቸው መንግስታዊ ስልጣንን ከሚመለከተው ውጭ በህወሀት ማዳንና በአመራሮቹ መካከል የተፈጠረው ልዩነት በተመለከተ ተቀራርቦ ለመነጋገር ዝግጁ መሆናቸው ገልጸው እንደነበር ይታወሳል። በሌላ ዜና በትግራይ ክልል የሚገኙ አረና ትግራይ፣ ውድብ ናጽነት ትግራይና ባይቶና የተባሉ ሶስት ፓርቲዎች በጋራ የትግራዮቹ ኪዳን ለብሔራዊ ደህንነት በማለት በጋራ ለመስራት ስምምነት አካሄዱ። የአረና ሊቀመንበር አቶ አምዶም ገብረ ስላሰም ና የትግራይ የህልውናና የደህንነት ፈተናዎችን አብረን የምንታገልበት መድረክ ነው ይህ መድረክ የግላችንን እና የፓርቲያችንን ጉዳይ ትተን መሰረታዊ በሚባሉ የትግራይ አጀንዳዎች ላይ ትኩረት የሚደረግበት ነው። ትግራይ ካለችበት የፖለቲካ ውድቀት የምትድንበትን መንገድ ላይ ብቻ ትኩረት አድርገን ትልቅ ስራ የምንሰራበት የትግል መድረክ ነው። በትግራይ የተመረጠ መንግስት እንዲቋቋም እንደሚታገሉ የገለጹት ፓርቲዎቹ ተፈናቃዮች እንዲመለሱ የትግራይ የወሰን አስተዳደር ወደ ቅድመ ጦርነት እንዲመለስና በማዕድን ቁፋሮ አለ ያሉት ዘረፋ ለማስቆም በጋራ ኃይል አሰባስበው የሚታገሉላቸው አጀንዳዎች እንደሆኑ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። አንጋፋው ፖለቲከኛና የንግድ ሰው አቶ ቡልቻ ደመቅሳ በ94 ዓመታቸው ዛሬ ታህሳስ 28 ቀን 2017 ዓ ም ከዚህ ዓለም በሞት መለየታቸውን የአሜሪካ ድምፅ ከቤተሰባቸው መረዳት ችሏል። ፀሐይ ዳምጠው በጉዳዩ ላይ ዝርዝር አላት። አቶ ቡልቻ ከ1995 ዓ ም ጀምሮ በኢትዮጵያ ፖለቲካ በግንባር ቀደምትነት ከሚሳተፉ የፖለቲካ ሰዎች አንዱ ነበሩ። አቶ ቡልቻ የተቃዋሚው የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ መስራቾች አንዱ ሲሆኑ በአንድ ወቅት የሕዝብ ተወካዮች ምክር ቤት አባልም ነበሩ። ከ1990ዎቹ ጀምሮ በሰላማዊ የተቃውሞ ፖለቲካ ውስጥ ሲሳተፉ ቆይተዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ቦጂ ብርመጂ በተባለ አካባቢ በ1923 ዓ.ም እንደተወለዱ የሚነገረው አቶ ቡልቻ በ1967 ዓ.ም በፋይናንስ ምክትል ሚኒስቴርነት በመሆን ሀገራቸው ወክለውም በዓለም ባንክ ቦርድ አባልነት አገልግለዋል። በኢትዮጵያ የተቃውሞና የተፎካካሪ ፓርቲ እንቅስቃሴ ውስጥም በሰላማዊ ትግል የጎላ ተሳትፎ እንደነበራቸው የሚነገረው አቶ ቡልቻ የህዝብ ተወካዮች ምክር ቤት አባል በነበሩበት ወቅት በተለይ በኢኮኖሚ ጉዳዮች ላይ የሰሉ ትችቶችን በማቅረብና ሙያዊ አስተያየታቸውን በመስጠት ይታወቃሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ አቶ ቡልቻ ከ1990ዎቹ ጀምሮ በሰላማዊ የተቃውሞ ፖለቲካ ውስጥ ግንባር ቀደሞቹ እንደነበሩ ያስታውሳሉ። አቶ ቡልቻ ሁለገብ ነው። በኢኮኖሚም፣ በፖለቲካም፣ በማህበራዊም በጣም ትልቅ ሰው ነበሩ። በኦሮሞ ትግል ውስጥም የነበሩ ሰው ነበሩ። ከሀይለ ስላሴ መንግስት ጀምሮ ሴልዴታ ከገንዘብ ሚኒስቴር ውስጥ ሰርተው ከዛ በየኃይለ ሥላሴ መንግስት በሚወድቅበት ጊዜ ወልድ ባንክ ውስጥ ሲሰሩ የነበሩና ከደርግ ውድቀት በኋላ ወደ ሀገር ቤት መተው በፖለቲካ ኦፈዲን የሚባል ፓርቲ አቋቁሞ በፓርላማ ውስጥ ገብተው ይከራከሩ የነበሩ ሰው ነበሩ። ኢኮኖሚው አዋሽ ባንክ አሁን ዛሬ ግል ድርጅቶች ውስጥ ከፍተኛ ቦታ የያዘ የግል ባንክ ያንን ያቋቋሙና የቦርድ ሊቀመንበር ሆኖ ከመጀመሪያው የቆዩ ሰው ነበሩ። የአረና ለዲሞክራሲና ለዋላዊነት ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት በበኩላቸው አቶ ቡልቻ በፖለቲካ ህይወታቸው ለሁሉም ኢትዮጵያዊ የመመች ፍልስፍና የነበራቸው ሰው ነበሩ ስሉ ገልጸዋል። ይገባቸዋል። ከኛ ጋር መድረክ የሚባል መስርተን ነበር። የኢትዮጵያ ፌዴራል ዲሞክራቲክ መድረክ የሚባል መስርተን ማጀ እስኪችሉ ድረስ እዛ ቆይተዋል። ሪታር እስኪያደርጉ ድረስ ኢትዮጵያ ውስጥ አብሮ ለመኖር አብሮ ለመስራት የሚቻልበትን ሁኔታ ሁሉ ያመቻቹ ነበር። እኔ ከሳቸው አቋም በአንድ ወቅት ያስገረመኝ ነገር ቢኖር ይሄ መገንጠል ጥያቄ ይነሳ ነበር። ብዙ ጊዜ የሚነገረው ኦሮሞ ሊገነጠል ይፈልጋል የራሱን መንግስት መስርቶ እንጂ ከሌላው ኢትዮጵያ ጋር ለመኖር አይፈልግም የሚል ነበር፣ ሲነገር የነበረው እሳቸው ግን በይፋ ግን እንዳይገነጠል ስለዚህ የምንገነጠል አይደለንም ብለው ሲናገሩ በጣም ነበር ሰው በጣም በከፍተኛ ያደነቃቸው። ሁላችንም የሚበጅ ፖለቲካ መኖር አለበት በኢትዮጵያ ሲሉ ነበር። ለሁሉም በእኩልነት ፌር በሆነ መንገድ የሚያሳትፍ ፖለቲካ መኖር አለባቸው ከሚሉ ሰዎች አንዱ ናቸው አቶ ቡልቻ። ከዛ በተጨማሪ በዚህ በሽምግልናቸውም ጊዜም ስካሄድ የተለያዩ አካባቢዎች ሄደው የምርጫ ቅስቀሳ ካምፔንም አድርገዋል። ትግራይ ድረስ ሄደዋል። ትግራይም የነበራቸው ተቀባይነት በጣም ከፍተኛ ነበር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአ አቶ ቡልቻ ደመቅሳ ህልፈት፣ የተሰማቸውን ሀዘን በማህበራዊ ትስስር ገጻቸው አጋርተዋል። ጠቅላይ ሚኒስትሩ አቶ ቡልቻ የሚችሉት ሁሉ ሀገራቸውንና አፍሪካን እያገለገሉ በአቋማቸው ጽኑ ህዝቦችን ለማቀራረብ የተጉ እውነት ነው ብለው ያምኑትን የትምና መቼም የሚናገሩ ነበሩ ብለዋል። የአቶ ቡልቻ የቀብር ስነ ስርአት ፕሮግራም ልጆቻቸው ከሚኖሩበት አሜሪካ ኢትዮጵያ ከደረሱ በኋላ እንደሚወሰን ከቤተሰብ ያገኘ ነው መረጃ ያመለ ያመላክታል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠው፣ ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ወዳለንበቱ ዩናይትድ ስቴትስ ይመልሰናል። ተመራጩ ፕሬዚደንት ዶናልድ ትራምፕ የመንግስታቸውን ውጪ መቀነስ ይፈልጋሉ። የመንግስት ብቃት መምሪያ በሚል መጠሪያ የተሰጠውም አማካሪ ኮሚሽን በዋናነት ይህን ጥረት እንደሚመራ ይፋ ተድርጓል። ይሁን እንጂ ውጥኑ በጽንሰ ሀሳብ ደረጃ ሲቀርብ አዲስ አይደለም። በዚህ ጉዳይ ላይ ዶራ ማኮየር ያጠናቀረችውን ዘገባ አሉላ ከበደ ያስደምጠናል። ቢሊዮነሩ ነጋዴ ኤላን መስክ ከፌዴራል መንግስቱ ወጪ ሁለት ትሪሊዮን ዶላር እንዲቀነስ ይፈልጋሉ ዶናልድ ትራምፕ ያቀረቡትንና በአነስተኛ ወጪ የላቀ ሥራ ለመስራት የሚያቅደውን የመንግሥት ብቃት የተሰኘ ፕሬዚዳንታዊ አማካሪ ኮሚሽን በጋራ ይመራሉ። የዩናይት ስቴትስ አስተዳደር የመንግሥትን ወጪ ለመቀነስ ሲወጥን ታዲያ ይህ ያሁኑ የመጀመሪያው አይደለም። በደቡብ ካሮላይና ክፍለ ግዛቱ የኮስታል ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰሩ ጀስቲን ቦን ያስረዳሉ። ፕሬዚደንቶች ከሪፐብሊኩ መስረት አንስቶ መንግስት የሚኖረውን ድርሻ በአንድም ሆነ በሌላ መንገድ ስለመቀነስ ወይንም ዝቅ ስለማድረግ ሲያስቡ ቆይተዋል። የዩናይት ስቴትስ ምክር ቤቶች ቤተ መጽሕፍት ሰነዶች እንደሚያመላክቱትም በ1800ዎቹ መጀመሪያ ላይ በሦስተኛው የዩናይት ስቴትስ ፕሬዚዳንት ቶማስ ጀፈርሰን ነው የተጀመረው። ጀፈርሰን አንዳንድ የወታደራዊና የመንግሥት የሥራ መደቦችን በማስቀረት ለጊዜው የመንግሥቱ ወጪ ዝቅ እንዲል አድርገዋል። ቢያንስ አራት ሚሊዮን ሰዎች ሥራ እንደተሰጣቸው እርግጠኛ ነኝ ነበር ያሉት። እንደ አውሮፓውያን የዘመን አቆጣጠር በ1930ዎቹ ፍራንክሊን ዴላኖ ሩዝቬልት በጊዜው ዩናይት ስቴትስን ገጥሟት የነበረው እጅግ ከፍተኛ ኢኮኖሚ ድቀት ለመቋቋም የፌዴራል መንግስቱ የሰው ኃይል እንዲጨምር አደረጉ። አዲሱም የሩዝቬልት ዕቅድ ሚሊዮኖችን ቀጠረ። ይህም ኢኮኖሚውን በማነቃቃት ድሃውን ሕዝብ ከገጠመው ፈተና ለመታደግ በቃ። አገሪቱን የገጠመው ቀውስ እንዳበቃም ተጨምሮ የነበሩት የሥራ መደቦች እንዲቋረጡ ተደረገ። እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ሰማንያዎቹ መጀመሪያም ሮናልድ ሬጋን ቁጥራቸው 150 የሚደርሱ የግሉ ዘርፍ ባለ ሀብቶች ና የንግድ ተቋማት መሪዎች ያሉበት ቡድን ውጤታማ ያልሆኑ የሥራ መደቦችን የሚያስወግድ ዘዴ እንዲቀይስ የጠየቁበትን ጸጋ የሚያጎናጽፍ ግሬስ ኮሚሽን በሚል የሰየሙትን ተቋም አቋቋሙ። ቶም ሻትስ የጸረ መንግስት ብክነት የተባለ ቡድን ፕሬዚዳንት ናቸው። ፕሬዚደንት ሬገን መንግስት ስራውን እንደ አንድ የንግድ ተቋም መሥራት በሚችልበት አይን እንዲ ነው ኮሚሽኑን የጠየቁት። የሮናልድ ሬጋን ፕሬዚዳንታዊ ቤተ መጽሐፍት ድረገጽ በበኩሉ እንዲህ ይላል፤ አብዛኞቹ ምክረ ሐሳቦች በተለይም የምክር ቤቱን ሕጋዊ ድንጋጌ የሚጠይቁቱ ጨርሶ አልተተገበሩም። ሆኖም ታዲያ አንዳንድ የታሪክ ተመራማሪዎች እንደሚሉት ሬጋን በሀገራዊ ውይይት ድጋፉ የማህበረሰብ ችግሮችን በመፍታቱ ረገድ የፌዴራል መንግስቱ አነስተኛ ሚና እንዲኖረው ወደሚለው እንዲያዘነብል ማድረግ ተሳክቶላቸዋል። እንደምትረዱት፣ እንደ እውነቱ ከቀደመው ምእት ዓመት አንስቶ መንግሥት በህብረተሰብ ውስጥ ያለውን ሚና በማስፋት የመጣ መጠነ ሰፊና መሠረታዊ የሆነ ለውጥ ውጤት ነበረ። እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ ቢል ክሊንተን ቁጥራቸው ወደ 300 ሺህ የሚጠጉ የፌዴራል መንግስት የሥራ መደቦችን እንዲቀንሱ አደረጉ። ይህንንም በአመዛኙ በጡረታና አንዳንድ አገልግሎቶች ከመንግሥት ውጭ ባሉ ድርጅቶች እንዲሠሩ በማድረግ ነው ያሳኩት። ቮን በበኩላቸው ግምገማቸውን እንዲህ ሲሉ ያስቀምጣሉ። በእርግጥም በአዲሱ ዘመን የመንግስትን ሚና ዝቅ በማድረጉ ረገድ በወሰዷቸው እርምጃዎች ጎላ ብለው ከሚታዩት አስተዳደሮች አንዱ ነው። ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው የፌዴራል መንግስቱ የሥራ መደብ ቅጥሮች እንዲቋረጡና አንዳንዶቹም እንዲቀነሱ አዘዙ። አሁንም አዲሱ የመንግሥት ብቃት አስፈጻሚ ኮሚሽናቸው ያን የጀመሩትን ሥራ ዳር እንዲያደርስ ይሻሉ። አንዳንዶች ታዲያ መንግሥትን በንግድ ድርጅቶች አሰራር የማስተዳደርን ሐሳብ አዋጭነትና ብልህነት ይጠራጠራሉ። የታሪክ ተመራማሪው ጄምስ ግሮስማን የዩናይትድ ስቴትስ የታሪክ ጥናት ማኅበር ዋና ዲሬክተር ናቸው። ወን ዩር መንግስት ስትሆን ተጠያቂነትህ ለሕዝቡ ነው። እናም ግብህ አትራፊ መሆን አይደለም። ዓላማህ አገልግሎት ማቅረብና አገሪቱን ከጠላት መከላከል ነው። በግሉ ዘርፍ ውስጥ የሚፈጸሙ በርካታ የማጭበርበር ድርጊቶችና ብክነቶች አሉ። ስለሆነም የንግዱ ዘርፍ ሰዎችን የማጭበርበር ድርጊቶችና ብክነት የሚፈጸምባቸው ሁኔታዎች ፈልጎ ለማግኘት በጣም የተሻሉ ስለመሆናቸው እርግጠኛ አይደለውም ትራምፕና መስክ የመንግስትን ሚና ለመቀነስ የያዙትን ሐሳብ ለማስተላለፍ ከአሁን ቀደም በነበሩ ጥረቶች ወቅት ያልነበረ። አንድ አዲስ መሳሪያ እየተጠቀሙ ናቸው። እንደ ሻትስ አስተያይዝ There can be a faster and more comprehensive response because of social media. የማህበራዊ ሚዲያ በመኖሩ ፈጣንና ጠቅላላ ምላሽ ሊኖር ይችላል። የምክር ቤት አባላት በደብዳቤ መልክ ይደርሰዋቸው ከነበረው የቀድሞ አሰራር ይልቅ አሁን በማህበራዊ ሚዲያ አማካኝነት ለሚቀርቡላቸው የበለጠ ምላሽ ይሰጣሉ። ምንም አይነት የሰው ኃይል ቅነሳ ከመደረጉ በፊት በአመዛኙ የዩናይት ስቴትስ ምክር ቤት መፍቀድ ወይም መስማማት አለበት። አሉላ ከበደን ለቀደመው ዘገባ በእጅጉ እናመሰግናለን። ቀጣዮቹ ዘገባዎች ደግሞ በነገ ዕለት ስለሚከበረው የገና በዓል የሚናገሩ ናቸው። ከአዲስ አበባ እንጀምራለን። ገናን ለመቀበል በበዓል ግብይት ላይ ያገኘናቸው ናቸው አስተያየት ሰጪዎች አንዳንድ የበዓል ፈጆታ ምርቶች ተመጣጣኙ ጋር ሲኖራቸው ገሚሱ ጭማሪ አሳይተዋል ብለዋል። በአዲስ አበባ አስተያየታቸውን የሰጡን ሸማቾችና ነጋዴዎች እንዳሉት ከዚህ ቀደም ከነበረው ሁኔታ በተለየ መልኩ መንገዶች በአብዛኛው ክፍት በመሆናቸው ምርቶች በበቂ ደረጃ ገብተዋል። ሆኖም የማህበረሰቡ የመግዛት አቅም ውስንነት ግብይቱን እንዳቀዘቀዘው ገልጸዋል። ብዙዎቹ እንደየአቅማቸው ለበዓሉ ሲሰናዱ፣ በሌላ በኩል በአዲስ አበባ ቤታቸው የፈረሰባቸው ነዋሪዎች ደግሞ በዓሉን ለማክበር የሚያስችል ሁኔታ ውስጥ አይደለን ሚላሉ። ኬኔዲ አባተ ቀጣዩን ዘገባ ልኮልናል። ዛሬ ታኅሣሥ 28 ቀን በገና በዓል ዋዜ ማለት በአዲስ አበባ ከተማ የበዓል ግብይት የሚከናወንባቸውን የገበያ ስፍራዎች ተዘዋውረን ቃኝተናል። ከብት፣ በግና ፍየል፣ ዶሮና እንቁላል እንዲሁም ሽንኩርትን የመሳሰሉ ለምግብነት የሚውሉ ምርቶች በገበያ ስፍራዎች በዝተው ይስተዋላሉ። በስፍራው አግኝተን ያነጋገርናቸው ሸማቾችና አስተያየት ሰጪዎች በተወሰኑ ምርቶች ላይ ካለፉት ጊዜያት የተለየ የዋጋ ጭማሪ እንደሌለና በሌሎቹ ላይ ደግሞ ጭማሪ መስተዋሉን ተናግረዋል። በካራ የሚገኘው የበሬ ገበያ ቅኝት ካደረግንባቸው ስፍራዎች አንዱ ሲሆን ዋጋው ተመጣጣኝ እንደሆነ ሸማቾች ገልጸዋል። መንገዶች ክፍት በመሆናቸው በቂ ከብቶች መግባታቸው የዋጋ ጭማሪ እንዳይኖር አድርጓል ባይ ናቸው። አቶ ወንድሙ ጎሎሽ የተባሉ አስተያየት ሰጪ ከፍተኛው እስከ 150 እስከ 200 ድረስ አለ ከፍተኛው ማለት ነው፣ ደግሞ እንደ መጠኑ አለ። እንደመጠኑ ሰው ገዝቶ እንደ መጠኑ ለመብላት የተዘጋጀ በሬዎችን አሉ እና ዘንድሮ ትንሽ ከእንቁጣጣሽ የተሻለ እውነታ አለ መንገዱ ሁሉ ክፍት ስለሆነ ብዙ በሬዎችን ገብቷል። ጥሪም ጥሩ ነው። እንደ አቅሙ ያገኛል። አቶ ጌቱ ገብረ ሕይወትም ይህንኑ አስተያየት ያጠናክራሉ። ያው እንግዲህ እኛ እንደ አቅም ነው ራሳችን አራት ሆነን የምናርደውና የገዛ ነው አምና ከማነው ለዘመነው ለወጫ ከገዛ ነው ውስጥ ይህን ያህል ጭማሪ የለውም። ዋጋው ተመጣጣኝ ነው ማለት ካለው የገበያ ሁኔታ አኳያ ይህን ያህል ውድ ነው የምትለው አይደለም። ደህና ነው። የበሬ ነጋዴ የሆነው ባህሩ ስዩም በበኩሉ በቂ የከብቶች ግብይት ቢኖርም የሸማቾች ቁጥር ግን አነስተኛ መሆኑ እንደሚያሳስበው ይገልጻል። ገዢው ትናንትና ነበር አሪፍ፣ ዛሬ ገዢ የለም። እየተሸጠ አይደለም። ዛሬ ይኸው እንደምታይ ነው። በጣም ብዙ ከፍት አለ፣ ግን የሚገዛ ሰው የለም። ይኸኛው ይሄ የእኔ 95 ይችላል ብዬ ነበረ አሁን 85 ነው የሚሉኝ። ወስኜ ልሸጠው ነው። አዋጣም ኪሳራ ነው። ሰማና ስምንት የገባ ስለሆነ ያው ሶስት ሺ ቀንሽ ልሸጡ። በግና ፍየልም እንደዚሁ በገበያ ስፍራዎች ላይ በበቂ ደረጃ ቢገኙም የሸማቾቹ ቁጥር ግን አነስተኛ ነው። ዋጋቸው ከፍ ያለ መሆኑ ለሸማቹ ማነስ ምክንያት እንደሆነ አቶ ግዛቸው ዘውዴ የተባሉ ሸማች ገልጸዋል። ብዙ ጊዜ በዛ አካባቢ እየመጣው ፍየልም እገዛለሁ በግም እገዛ ነበረ። የዘንድሮው ገበያ ግን እጅግ በጣም ጨምሯል። አምና ይንገዛ የነበረው ወደ 13000 የነበረው አሁን ወደ 18000 ገብቷል እና ጭማሪው ትንሽ ናር ያለ ነው። አየት አየት አድርገን መግዛታችን አይቀርም እንገዛለን። በዓመት አንድ ጊዜ የሚመጣ ስለሆነ ገዝተን ቤተሰባችንን እናውላለን። የበግና ፍየል ነጋዴ የሆኑት አቶ ደርቤ ተፈራም እንዲሁ ዋጋው ከወትሮው ከፍ ያለ መሆኑን ገልጸው የማህበረሰቡ የመግዛት አቅም ማነስም ለገበያው መቀዛቀዝ ምክንያት ነው ባይ ናቸው። አቅርቦቱ ነፍ ነው አለ ገብቷል። ያው መቼም በአራቱ ማዘን ይገባል። ትንሽ ሰው አቅም ያጣ ነገር ይመስላል። ከስምንት ሺህ እስከ ከፍተኛ ሰላሳ ሺህ ድረስ ይሸጣል ፍየል ከዛ በግም ደግሞ እንደዛው አምና በዚህን ሰዓት እኩል አድርሰናል። አጠናቅል ማለት ነው። አሁን ዛሬ ነገ በዓል ነው። ይህንን እንደዚህ ይዜን የሚያድር ከሆነ ያሰጋል። ያው ዞሮ ዞሮ ሽያጩ የሚሸጠው ውድ ነው። በሾላ ገበያ ደግሞ ዶሮ፣ እንቁላልና ሽንኩርትን የመሳሰሉ ግብይቶችን ተመልክተናል። ከ500 ብር ጀምሮ የሚገኘው ዶሮ ይህ ነው የሚባል ጭማሪ እንዳልታየበት የነገሩን ሸማቾች አንድ እንቁላል እስከ 18 ብር እንደሚሸጥና ሽንኩርትና ቅቤን የመሳሰሉ ምርቶች ደግሞ ውስን ጭማሪ እንደታየባቸው ተናግረዋል። ይህ በእንዲህ እንዳለ በኮሪደር ልማት ምክንያት በቅርቡ ቤታቸው የፈረሰባቸው የአዲስ አበባ ከተማ ነዋሪዎች በዓሉን በአስቸጋሪ ሁኔታ ለማሳለፍ ተገደናል ይላሉ። በደህንነት ስጋት ምክንያት ስሙ ቀስ የጠየቀን አንድ አስተያየት ሰጭ፣ እኛ ጋር የበዓል ድባብ የለም ሲል በዓሉን እንደወትሮው እንደማያከብሩ አብራርቷል። ቤት ፈርሱብ ምናምን በሚያስጠላ ሁኔታ ላይ እቃ ተበታትኖ እንደፈለክ በቃ ምንም በማታደርግበት ሁኔታ ላይ ነው ያለው። በቃ ያስጠላል። ምንም በዓልም በዓል ያ ድባቡ በጣም ነው የሚያስጠላው። በቃ ቤት ፈርሱብ እቃ በየቦታው ተበታት ነው። ምን አይነት ነገር ነው? ምንድን ነው የምታከብረው? አመት ባላ አመት ባላ አይመስለም። አሁን እኮ እንደ ተፈናቃይ ነ በቃ እቃ በሌለበት ምን ደስተኛ የምትሆነው እኮ ተሰብስበ አንድ ልጅ አንድ ቦታ ልጅ ሌላ ቦታ ሆኖ ምናምን ነው የምታከብረው። ገብቷል ወይ? ቤት ተከራይ ሲሆናል ያች የተከራየሃት ቤት ሁለት ሰው ወይ ማዘርን እና ወይ አንድ አብሯት የሚያገዛግዘው ይኖራል። በቃ ሌላ ተበታት ነው ማለት ነው። የሚያስጠላ ነው በጣም እና ምንም በቃ የሚታረድም ምንም ምንም የለም። የሚያስጠላል። በቃ በቃ ብራዘር ውሃ ማለት በፊት የምትጠቃቀሟቸው በራሴ ቤት የነበሩ ነገሮች ስለሌሉ ለየት ያለ ነው ለእኛ አዲስ የሆነ በቃ የሚያስጠላ ጊዜ ነው አሁን ላይ ያለንበት። ቤተሰብ የተበታተነበት አለ ገብቶ አከራይም ደግሞ እንደዚህ አያከራየም። ስለዚህ ቤተሰብ ግማሽ፣ ሌላ ግማሽ ሌላ ቦታ እንደዚህ የሆነበት ሰው አለ። የሚያስጠላ ድባብ ነው። የአሞነይ የ2017 ዓ ም የገና በዓል ነገ ታህሳስ 29 ቀን የሚከበር ሲሆን ጠቅላይ ሚኒስትር አብይ አህመድ የእንኳን አደረሳችሁ መልእክት በማህበራዊ የትስስር ገጾቻቸው አስተላልፈዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለቀደሞ ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አማራ ክልል ላሊበላ ይወስድናል። የገና ሃይማኖታዊ በዓል በድምቀት የሚከበርበት በአማራ ክልል ላሊበላ ከተማ ነው። ግጭት ባልነበረበት ወቅት ቀን በዓሉን ለማክበር ከአካባቢ ነዋሪዎች በተጨማሪ በየዓመቱ ብዙ ሰዎች ወደዚህ ስፍራ ይጎርፉ ነበር። ዘንድሮስ የሚለውን ደግሞ መስፍን አድራጊ ያስቃኘናል። ገና በኢትዮጵያውያን የክርስትና እምነት ተከታዮች በአብይነት ከሚከበሩት በዓላት ቀዳሚው ነው። በአማኞች ዘንድ የእምነቱ ራስ ተደርጎ የሚቆጠረው ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የልደቱ ቀን ነውና አማኞች በዓሉን በተለያዩ ሃይማኖታዊና ባህላዊ ትውፊቶች ይዘክሩታል። ብዙዎች ገናን ልደት፣ ልደትንም ገና ሲሉ እንዳመችነቱ እያቀያየሩ ይጠሩታል። የሁለቱ አንድነት ከምን የተቀዳ ይሆን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አገልጋይ መጋቢ አዲስ ሚስተር ሥላሴ ማናየ የሚሉት አላቸው። በተለምዶ ገና ይባላል። ትክክለኛ መጠሪያው ጄና የሚል ነው። ጌና የግሪክ ቃል ነው። ወደ አማርኛ ሲተረጎም ለወቱ ልደቱ ለጊዜ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ማለት ነው ጌና ማለት ነው። በተለይ የአዲስ ኪዳን መጽሐፍት አብዛኛዎቹ በግሪክ ቋንቋ የተጻፉ ናቸው። የነገር ሃይማኖት፣ የትምህርት ሃይማኖት መሰረትም አለ። እንግዲህ የአዲስ ኪዳን መጽሐፍት ሁሉም ሊባል በሚችል መልኩ የተጻፉት በግሪክ ነው። አብዛኛዎቹ እኛም አዲስ ኪዳን የተቀበልነው ከግሪክ ነው ወደ uh በመጽሐፍ ቅዱስ ከተጻፈባቸው እና ጥንት ሲሰጥባቸው ከነበሩ ቋንቋዎች ሳይተረጎሙ የመጡ ቃላት እናገኛለን። ማስያ፣ ክርስቶስ፣ ምን የመሳሰሉ ቃላት ጌና የሚለውን ቃል እንዲሁ ቃሉ እንዲሁ እንዳለ ባሉ ለመግለጥ ተቀምጧል። በመጽሐፍቶቻችን ይገኛል። የክርስቶስ ልደት ሀገራት እንደ ራሳቸው ታሪክና ትውፊት ያከብሩታል። የሚሉት መጋቢ ሐዲስ ኢትዮጵያ ከሌሎች የምትጋራቸው የምታጋራቸውም እንዳሉ ሆነው የራሷ መገለጫ ልዩ ስርዓት እንዳላት ያብራራሉ። ተዋህዶ ቤተክርስቲያን ከሁሉም አህት አብያተ ክርስቲያናት ወይም ከምዕራባውያን አብያተ ክርስቲያናት የተለየ ራሱ የሆነ መልክ አለው። አከባበሩ ልዩ የሚያደርገው ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስጋና ስም ሲያሬድን መሰረት ያደረገ ስለሆነ፣ እንግዲህ ምስጋና ራሱ የቻለ ባህሉን የተመለከተ ምስጋና አላት። ያ ምስጋና ደግሞ በሌሎቹ የለም። አይደለም በግሪክ በአህት አብያተ ክርስቲያናት የሚባሉት በግብጽ በሶሪያ ባህር በህንድ እንዲሁም አህት ተብለው የሚጠሩት ብለው ከሚጠሩት የኤርትራ ቤተክርስቲያን ና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመስል የበዓል አከባበር ወይ የምስጋና ያለ በሰሜን ወሎ ሀገረ ስብከት የደብረ ሮሃ የቅዱስ ላሊበላ ገዳም ጽህፈት ቤት የህዝብ ግንኙነት ኃላፊ ዲያቆን ተስፋውቤ ገና በላሊበላ ሲከበር ልዩ ከሚያሰኛቸው ክዋኔዎች ውስጥ የተወሰኑትን ይጠቅሳል። ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ ሃያ ዘጠኝ ቀን ማለት ነው። ንጉስ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው እንግዲህ ከጌታችን ከበላጅታችን ከኢየሱስ ክርስቶስ ልደት ጋር አንድ ስለሚሆን አማኙም አማኙም የሆነውም ቱሪስቱ መጥቶ በዚህ ዕለት ቅዱስ ላሊበላ የሚደረገውን አጠቃላይ መንፈሳዊ ክንውን ይከታተላል። በላሊበላ የገናን በዓል ለመታደም ያቀና ምእመን የቤዛ ኩሉን ሃይማኖታዊ ክዋኔ ሳይታደም አይመለስም። ይህም ለበዓሉ ድምቀት፣ ለአካባቢው ልዩ መገለጫ ነው። ዲያቆን ተስፋ ይቀጥላሉ። ቅዱስ ላሊበላ የሰራቸው አስራ አንድ ውቅር አብያተ ክርስቲያን ናቸው። ከአንድ አለት ማለት ነው። የመጀመሪያው ባ ሀያ ስምንት ቤተ አማኑኤል ከተባለው ተቁሞ ያድራል ማለት ነው። ሀያ ስምንት ለሀያ ዘጠኝ ሌሊቱን በሙሉ ይቆማን እዛ ቤተ ማርያም ላይ መጨረሻ ላይ ቅዳሴ ከተወጣ በኋላ አባቶቻችን የራሳቸው የሆነ ዜማ አላቸው። ከተራራው ላይ ወጥተው ቤዛ ኩሉ ዓለም ዮም ተወልደ የዓለም መድኃኒ ዛሬ ተወለደ እያሉ ላሊበላ ባነፀው ማሚ ጋራ ላይ ወጥተው ክርስቶስ እንደተወለደ በዚህም ቀን ዓለም እንደዳነ ለህዝቡ ብስራትን የሚያደርጉበት ልዩ ስርዓት ነው ማለት ነው። ይሁን እንጂ በላሊበላ በደማቅ ስነ ስርዓት የሚከበረው የገና በዓል መጀመሪያ በኮቪድ ወረርሽኝ ቀጥሎ በሰሜኑ ጦርነት አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት መቀዛቀዙን የሰሜን ወሎ ዞን ባህል ቱሪዝም መምሪያ ኃላፊ ገነት ሙልጌታ ለአሜሪካ ድምጽ ገልጸዋል። መንግስት በአካባቢው ተፈጠረ ያለውን የቱሪዝም እንቅስቃሴ መቀዛቀዝ በገና በዓል ለማደስ የበዓል ታደሙ ጥሪ ለምዕመኑ ያስተላልፈው ከቀናት በፊት ነበር። ጥሪውን ተከትሎ ምዕመኑ ወደ ስፍራው በመድረስ ላይ መሆኑን መምሪያ ኃላፊዋ አስታውቀዋል። ከአገልግሎት ዘርፉ አጠቃላይ ያሉ ሆቴሎች ሙሉ ዝግጅታቸውን ጨርሰው እንግዶች እያረፉበት ይገኛል። በረራዎችም ኤርፖርት ምቹ ሁኔታ ተፈጥሯል። ከአዲስ አበባ ላሊበላ ከባህር ዳር ላሊበላ ከጎንደር ላሊበላ በአጠቃላይ ያው መግባት ያለበት እንግዲህ የሚገባበት ምቹ ሁኔታ አለ። እግረኞች ከሚገባው በላይ ገብተዋል። ሲወርድ ሲዋረድ የመጣው የአባቶቻችን ምንም ይዘቱ ሳይበረስ የግር አጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ የላሊበላ ሰው እንግዶቹን ተቀብለዋል ነው። በባስ የሚመጡ እንግዶች ጀምረዋል። በግል ስራ እንደሚተዳደሩ የገለጹልን ያየሄራድ ከንዶ የተባሉ የወልዲያ ኗሪ መንግስት በዓሉን ለማክበር ያደረገውን ጥሪ ቢሰሙም ወደ ስፍራው ተጉዘው ለማክበር አለምድ ፈራቸውን ተናግረዋል። አስተያየት ሰጪው ከዚህ ቀደም በአመት ቢያንስ አንድ ጊዜ ወደ ላሊበላ ያቀኑ እንደነበር ጠቁመው አሁን ግን በአካባቢው በተካሄዱና እየተካሄዱ ባሉ ግጭቶች ምክንያት ላሊበላን ከጎበኙ ሶስት ዓመት እንዳለፏቸው አያይዘው ገልጸዋል። አካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። የጸጥታውን ችግር በተመሳሳይ በስጋትነት ያነሱት አይናዲስ ፈለቀ የተባሉ የአዲስ አበባ ነዋሪ በበኩላቸው የኑሮ ውድነቱም ጭምር ወደ ላሊበላ ቅንጦት በዓሉን እንዳያከብሩ እንዳደረጋቸው ጠቁመዋል። ያው ወደ ላሊበላ በትንሹ ስሳ አመት ሁለት ጊዜ ሄድ ነበረ። አሁን ግን ባለው የጸጥታ ችግር ምክንያት የሄድኩ ከአራት አመት በላይ ሆኖኛል። በአውሮፕላን ለሚሄድ የትራንስፖርቱ ኮስት በጣም ውድ ነው። በየብስም በባባቡን ስምን ሄድ ይሆ በየ ቦታው ለምሳሌ ትናንትና ወደ ደብረ ሲና ወደ ደብረ ብርሃን አካባቢ መኪናዎች ታክተው ነበር። ስለዚህ መሄድ አንችል። እንደውም አሁን መሄጃ ጊዜያችን ነበር። ጸሎት የምናደርግበት ከእግዚአብሔር ጋር የምንታረቅበት ሱባኤ የምንገባበት ጊዜ ነው። ምክንያቱም ይኸው እያየ ነው ነው ጦርነት ሳያንሰን ደግሞ ይኸው አሁን በመሬት መንቀጥቀጥ የሚመጣው ችግር እያየ ነው ነው። የሰሜን ወሎ ባህል ቱሪዝም መምሪያ ኃላፊ ወይዘሮ ገነት በበኩላቸው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ቅድመ ስራዎች መሰራታቸውን አመልክተዋል። ላሊበላ ከተማ የሚኖረው በቱሪዝሙ ነው። መተዳደሪያው ያመት ልብሱን ቡቱን የሚይዘው እና ከዛ ጋር ተያይዞ የነበሩ የተፈጠሩ የስራ እድሎች በጋይዱ በሆቴል ማህበሩ፣ በደ ጥበብ ማህበሩ፣ በሁሉም የማህበረሰቡ እንቅስቃሴ በጣም የተጎዳ ዘርፍ እንግዲህ ማህበረሰቡን በቅርብ ቀርቦናል። ሰላም እንፈልጋለን፣ ላሊበላ ወደ ነበረበት ይመለስልን የሚል ሰልፍ አድርጓል። ከዛ ጋር ተያይዞ አሁን እንግዲህ ከነበረው በተሻለ መጠን እንግዶች እየገቡ ያሉበት እና ሰላም ነው። በተለይ የሁለት ተጋጣሚ ቡድን ተሰላፊዎች ከጨዋታ በኋላ አሲና ገና እያሉ በዜማ የሚደምቁበት አሸናፊው እንደ አቅም ስጦታ የሚበረከትለት የገና ጨዋታ አሁን አሁን አሻራው እየደበዘዘ ቢመጣም አመታዊ ውድድሮችን በማድረግ ትውፊቱን ለማሻገር ጥረት ከሚያደርጉት ውስጥ የደሴ ደብረ ቤ ቤተል ቅዱስ ሥላሴና ቅዱስ ገብርኤል ካቴድራል ይጠቀሳል። የካቴድራሉ ሰባኪ ወንጌል ዲያቆን እያሱ ለማ ገና ይመታል፣ ካቴድራላችን ላይ ማለት ነው። ከየአካባቢው የሚመጡ የአብነት ተማሪዎች አሉ፣ እነሱ ይሰባሰባሉ። እንደገና ደግሞ በቤተ ክርስቲያኑ ዙሪያ ያሉ የአጥቢያው ምእመናን፣ የሰንበት ተማሪዎች አሉ። በአጥቢያው የሚያገለግሉ ካህናት፣ ዲያቆናት አሉ። እነዚህ ሁሉ እንግዲህ ያው በተለያየ መስክ ቤተ ክርስቲያንን ሲያገለግሉ ነው የሚቆዩት። በገና ሰሞን ግን እነዚህ ሁሉ አንድ ሆነው ትውፊቱን፣ ባህሉን በጠበቀው ሁኔታ የጌታ መወለድ የሰው ልጆችን ከመላእክት ጋር የሰው ልጆችን ከእግዚአብሔር ጋር አንድ እንዳደረገ ታሳቢ በማድረግ በዚህ ትውፊት መሰረት፣ አባቶቻችን ማስተላሉ ገና እየመጡ አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት፣ ሰንበት ትምህርትና ያብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚሉ ሁኔታ ያከብራሉና እነሱን ያው ዘንድሮ እንግዲህ ትንሽ አካባቢያችን ያለው ሰላማዊ ሁኔታ ምንም እንደ ደሴ በአንጻራዊነት ሰላም ቢሆንም አካባቢው ትንሽ ስላለ ዘንድሮ በተቻለ መጠን አስበ ለመዋል ዝግጅት በማድረግ ላይ እንገኛለን። መልካም የልደት ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ ከገና በዓል አከባበር ጋር የሚያዝ ነው። የኤርትራን የገና በዓል አከባበርና ገበያ ምን እንደሚመስል በመቀጠል የሚያስቃኝን ደግሞ ብርሃነ በርሀ ነው። የዓመቱ ታኅሣሥ 29 የሚከበረው የኢየሱስ ክርስቶስ የልደት በዓል ወየገና በዓል በኤርትራ ክርስትና ሃይማኖት ተከታዮች ዘንድ ከሚከበሩ ሃይማኖታዊ በዓላት መካከል ትልቅ ስፍራ የሚሰጠው በዓል ነው። የእምነቱ ተከታይ የሆኑ የአስመራ ነዋሪዎችም ለበዓሉ የሚሆን አስቤዛና የዕርድ እንስሳ ለመግዛት ካለፈው የቅዳሜ ገበያ ቀን ጀምረው እስከዛሬ የዋዜማው ቀን ድረስ ላይ ታች ሲሉ ነው የሰነበቱት። በዓሉን ምክንያት በማድረግ የአሜሪካ ድምፅ ያነጋገራቸው የክርስትና እምነት ተከታይ የሆኑት የአስመራ ከተማ ነዋሪ የበዓሉን ሃይማኖታዊ የአከባበር ስርዓት አስመልክተው እንዲህ ሲሉ አብራርተዋል። በቤተ ክርስቲያን ለ45 ቀን ጾም ጾመን ከህዳር 15 እስከ ታኅሣሥ 29 ማለት ነው። በቤተ ክርስቲያን ደግሞ ሌሊቱን በማህሌት ይታደራል በቅዳሴ ከዛ እንደ ትንሣኤ ደግሞ ከግማሽ ሌሊት በኋላ እርዱ ይጀመራል ማለት ነው። ከዛ በፊት በቤተ ክርስቲያን ዘንድ አይፈቀድም ማለት ነው። ስለዚህ ያለው ቤት ያፈራውን ተካፍሎ መብላትን መጠጣትን ያሳያል ማለት ነው። ታላቁ ግን የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋው እንደውም መብላት ነው። በአስመራ ማይተመናይ በተባለ የእርድ እንስሳ መሸጫ ገበያ የቅርጫ ላም ሲገዙ ያገኟቸው አስተያየት ሰጪ ደግሞ ስለ ከብት ገበያው ተከታዩን ብለዋል። እዳጋ ዳሓን ፅቡቅ እዩ ዘሎ ከብቲ ብብዝሕ ኣለዋ ዳጋ ከማን ኣዚ ክቡር ክበሃል ኣይከኣልኒ። ገበያው ጥሩ ነው፣ ብዙ ከብቶች አሉ፣ ብዙ ውድ ነው አይባልም። የትላልቆቹ ዋጋ ደግሞ ከ75 እስከ 8 ናቅፋ ይደርሳል፣ በኢትዮጵያ እስከ 7 ሺ ብር ማለት ነው። አሁን ያለንበት የታህሳስ ወር ነው። ብዙውን ጊዜ ከብቶች በብዛት ወደ ገበያ ስለሚቀርቡ ይረክሳል ከእንቁጣጣሽና ከመስቀል በዓል ጋር ሲነጻጸር። አሁን ግን ዋጋቸውን ትንሽ ጨምረዋል። ለበዓሉ ፍየል እንደሸመቱ የተናገሩ ሌላ አስተያየት ሰጪ ደግሞ ከመደበኛው የገበያ ቀን የዋጋ ጭማሪ መታየቱን ነው የተናገሩት። ዓመት አብ ሰላም የፅናሓና ብታዓሚት ፅቡቅ ዩ ዘሎ ናይ ክብርካ ሓደ መዓልቲ ይኸብር ሓደ መልካም በዓል ይሁንልን። የገበያ ነገር በየጊዜው ነው የሚቀያየረው። በተለይ በበዓል ወቅት የዋጋ ጭማሪ ይታያል። ዋናው ነገር በሰላም በዓሉን ማሳለፉ ነው። እኔ ሁለት ፍየሎች እያንዳንዳቸው ሁለት ሺ ናቅፋ የገዛኋቸው። ትልልቅ በጎች ዋጋቸው ከ3 ሺህ እስከ አራት ሺህ ናቅፋ ይደርሳል። ሞክት ፍየሎችም ከ2 ሺህ እስከ ሁለት ሺህ አምስት መቶ ይደርሳሉ። ትንንሾቹ ከሰባት እስከ ስምንት መቶ ናቅፋ ሰው እንደ ያቅሙ ሲሸምት ታይቷል። በኢትዮጵያ ከ10 ሺህ እስከ 25 ሺህ ብር ማለት ነው። ካለፈው መደበኛ ገበያ ጋር ሲወዳደር ጭማሪ አሳይተዋል። ዛሬ በዶሮና አትክልት ገበያ ተዘዋውሬ እንደተመለከትኩት መካከለኛ ዶሮ 150 ናቅፋ፣ ከፍተኛው ደግሞ እስከ 300 ናቅፋ፣ የአበሻ እንቁላል 7 ናቅፋ፣ የፈረንጅ እንቁላል ደግሞ 8 ከ50 ሲሸጥ ውሏል። ሽንኩርት ለኪሎ ከ20 እስከ 25 ናቅፋ፣ ቲማቲም ደግሞ ከ15 እስከ 20 ናቅፋ ሲሸጥ፣ ቅቤ ደግሞ ለኪሎ ከ300 እስከ 350 ሲሸጥ ውሏል። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ። ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። አሁን ደግሞ ወደ ሌሎች ዘገባዎች እንሻገራለን። በኢትዮጵያ የሚታዩ ግጭቶች እንዲሁም የግብአት እጥረት የወባ በሽታን ለመከላከል ፈተና መደቀናቸውን የክልል የጤና ተቋማት አስታውቀዋል። የአማራ የኦሮሚያና የትግራይ ክልሎች የጤና ቢሮዎች ለአሜሪካ ድምፅ እንደገለጹት በክልሎቹ የሚታየው የወባ በሽታ ስርጭት አሳሳቢ ሆኗል የዚህን ዝርዝር ገብረ ሚካኤል ገብረ መድን ያስደምጠናል በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ ነዋሪ የሆኑት አባ ገብረ እግዚአብሔር ዝናቤ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ወረዳው ከሰሜን ኢትዮጵያው ጦርነት ጀምሮ እስካሁን ድረስ ትጥቃዊ ግጭት የሚካሄድበት መሆኑን ገልጸው በጦርነቱ ምክንያት የወባ በሽታ መከላከያ መድኃኒቶችን ስለማናገኝ ተቸግረናል ይላሉ በጦርነቱ ምክንያት መድኃኒቶች ብዙ ጊዜ አይቀርቡም እና በዘንድሮ ዓመት በጣም ብዙ ህዝብ ነው ወደ በውባ የታመመው። ይህ ነው ብዬ ቁጥሩን ማስቀመጥ ለእኔ ይከብደኛል፣ ግን መጠነ ሰፊ የሆነ ህዝብ ነው በውባ የታመመው። በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር አስተባባሪ አቶ ዳምጤ ላንከር በበኩላቸው ወባ የጤና ስጋት ሆኖ መቀጠሉን አብራርተዋል። እሳቸው ለአሜሪካ ድምፅ በሰጡት ቃለ መጠይቅ ምንም እንኳን በአሁኑ ጊዜ የዝናቡ ወቅት ከማብቃቱ ጋር ተያይዞ የስርጭት መጠኑ ቢቀንስም ችግሩ ግን ቀጥለዋል ይላሉ። ባለፈው ህዳር አጋማሽ አካባቢ ሰማንያ ሁለት ሺህ የሚሆኑ ህሙማን በአንድ ሳምንት ተይዘው ነበረ። ከዚያ ወደ ሰባ አምስት ዝቅ አለ። ከዚያ ደግሞ ወደ ስልሳ አራት ሺ ቃለ አሁን አምሳ ሁለት ሺ ላይ ነን። በዚህ ሱ ባለም ጤና ድርጅት ሳምንታት አቆጣጠር መሰረት አምሳ አንደኛው ሳምንት ላይ ነን። አሁን አምሳ ሁለት ሺ ህሙማን ሪፖርት ተደርጓል። በአንድ ሳምንት ከአጠቃላይ አንድ ሚሊዮን ሶስት መቶ ሰላሳ ስምንት ሺ አንድ መቶ ሰባት ህሙማን ከሐምሌ እስካሁን ባለው ሪፖርት ተደርጓል ማለት ነው። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበውም እንደዚሁ በተለይም ከቅርብ ዓመታት ወዲህ በኦሮሚያ ክልል የወባ ስርጭት እየጨመረ መሆኑን አመልክተዋል። አጠቃላይ ባለፉት ሶስት አራት አመታት የወባ ስርጭት ከሌላ ጊዜ በላይ ጨምሯል። ከአመት ወደ አመት እየጨመረ ነው የመጣው ኬዞቹ እየጨመሩ መጡና ከሁለት ሺ አስራ አራት አስራ አምስት አስራ ስድስት ያሉ ዳታዎች የሚያሳዩ እንደ ወረርሽን በተወሰኔ ዞኖች ከኦሮሚያ ክልል ማለት ነውና ወረዳዎች ውስጥ ነበረ በሁለት ሺ አስራ ሰባት ግን ከሌላውም ጊዜ በላይ ቁጥሮቹ በፊተኛ ነበሩ። በአንድ የተወሰኑ አካባቢዎች ሁለት ሶስት እጥፍ የጨመረበት ሁኔታዎች ነበሩና ቁጥሩም ከፍተኛ ነበረ። በአጠቃላይ በአመት ሪፖርት የምናደርጋቸው ኬዞቹ ከፍተኛ ናቸው። ከዚህ በፊት ሪፖርት ከምናደርጋቸው በላይ በሶስት እጥፍ የጨመረበት ሁኔታዎች ነበሩ። የክልሉ ነዋሪዎች በበኩላቸው የወባ በሽታው ለሰዎች ህይወት ማለፍ ምክንያት እየሆነ መምጣቱን ይገልጻሉ። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት ከሰጡን በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች አንዱ የሆኑት አቶ ኢድሪስ አሜ በበሽታው ሰዎች እየሞቱ መሆናቸውን ይገልጻሉ። የአስር ዓመት ልጄ በወባ በሽታ ተይዞ ሕክምና ሳያገኝ ከሁለት ሳምንት በኋላ ህይወቱ አልፏል። በሰፈራችን በሳምንት ከአምስት ሰዎች በላይ በወባ በሽታ ህይወታቸው አልፏል። በተለይም ከወረዳው ዋና ከተማ ርቀው የሚገኙ የገጠር ቀበሌዎች የሕክምና አገልግሎት አያገኙም። በጸጥታ ችግር ምክንያት ወደ ከተማ ሄደው መታከምም አይችሉም። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበሽታው ስለተያዙትና ህይወታቸውን ስላጡት ሰዎች ብዛት አሃዛዊ መረጃ እንዲሰጡን ያቀረብንላቸውን ጥያቄ ከመመለስ ተቆጥበዋል። የአማራ ክልሉ የወባ መከላከልና መቆጣጠር ስርዓት አስተባባሪው አቶ ዳምጤላንከርም የወባ በሽታው በክልሉ እየተዛመተ እንደሚገኝ አመልክተው ጫናውም በአብዛኛው በምዕራብ የክልሉ አካባቢዎች እንደሚያመዝን ገልጸዋል። ከምስራቅ ጎጃም ጀምረው ምዕራብ ጎጃም፣ አዊ፣ ባህርዳር ከተማ አስተዳደር፣ የደቡብ ጎንደር፣ የማዕከላዊ ጎንደር፣ የምዕራብ ጎንደር ዞኖቻችን በአጠቃላይ የምዕራቡ አማራ ክልል ዘጠና በመቶ የሚሆነውን የወባ ስርጭት ጫና ይሸፍናሉ ማለት ነው። በሽታውን ለመከላከል መድኃኒትን ጨምሮ የህክምና ግብአት ከጤና ሚኒስቴር ይቀርብልናል ያሉት አቶ ዳምጤ፣ ሆኖም እሳቸው ወቅታዊ ሁኔታ ብለው የገለጹት ግጭት ግብአቶችን ለማሰራጨት እንቅፋት መሆኑን ተናግረዋል። በወቅታዊ ሁኔታ መድኃኒት የሚጓጓዙባቸው ሁኔታዎች የመዘግየት ሁኔታዎች አሉ። ያው ከላይ ማምጣት ከሰው ወደታችን ማውሰድ ዶክተር ተስፋዬ በበኩላቸው ቀደም ሲል በተወሰኑ ዞኖችና ወረዳዎች ብቻ የሚታወቀው የውባ በሽታ በአሁኑ ጊዜ በርካታ አካባቢዎችን ማዳረሱን ገልጸው በክልሉ ያለው ግጭት ደግሞ የመከላከያ ግብአት ስርጭትን እያስተጓጎለ ነው ብለዋል። በብዛት የሚጎዱ ከምስራቅ ወለጋ ብንወስደውም ግዳ ክላስተር የሚባሉ አሉ። ወደዛ ወደ ግዳ ያና ኢቬንቱ የሚባሉ አካባቢዎች ለማድረስ የሚከብድበት ሁኔታዎች ነበሩ። እንደዚሁም ቄለም ወለጋ አካባቢ አልፎ አልፎ ጊዳሚ የሚባል አካባቢ አንፍሎ የሚባል አካባቢዎቹ እንደልባቸው እነሱ መጥቶ ማውሰድ በጣም ይከብዳቸዋል። የወረዳ ሰዎች እኛንም የምንልክላቸው እኛም ደግሞ አንዳንድ ጊዜ ችግሮች ሲኖሩ በመሀል የሚቀሩበት አለ፣ ክፍተቶች ይፈጠራሉ። እንደዚሁም ምዕራብ ወለጋ አካባቢ አልፎ አልፎ ደግሞ እዚህ ሉባቦር መጫዋቃ የሚባል ወረዳ እንደዚሁም ዳሪሙ የሚባል ወረዳ ራቅ ራቅ ራቅ ያለ ወረዳዎች አካባቢ የሚከሰትበት ሁኔታዎች አሉ። እዚህ የሚቀርብ ዞኖች ምዕራብ ሸዋም ብንወስድ በአጃቢ ብቻ መድኃኒት የምላክበት ሁኔታዎች አሉ። ያ ማለት በፈለጉ ሰዓት እንደማያገኙ ያሳያል ማለት ነው። ግጭት ወዳለባቸው አካባቢዎች የወባ መድኃኒትና ግብአቶችን ለማድረስ መንግስታዊ ካልሆኑ ድርጅቶች ጋራ በትብብር እንሰራለን የሚሉት ዶክተር ተስፋዬ በዚህም ችግሩ እንቅፋት የመሆን መጠኑ እየቀነሰ መምጣቱን ይናገራሉ። ያ ማለት ሁሌ ነው ማለት አይደለም። አንድ አካባቢ አንድ ጊዜ ምናልባት ሊከብድ ይችላል። ከዛ ደግሞ ሰላም ሆኖ መድኃኒታቸውን ይወስዳሉ። በስድስት ወራቶች ውስጥ አንድ ጊዜ ሊቸገሩ ይሆናል ወይ በይ በየው ለሶስት ወሩ አንድ ጊዜ ሊቸገሩ ይሆናል። ግን ከዛ ደግሞ መፍትሄ ይሰጣል። ማሄድ የሚችል ሁሉም ቦታ ደርሶ ማከም መጓጋዝ የሚችል ተቋማትም ስላሉ ለእነሱ ደግሞ እድል ሰጥተ ሰጥቷቸው እነሱ ደግሞ መድኃኒቱን የሚያደርሱበት ጊዜ አለ። ይህ በጣም ትልቅ ነው ብለህ ብጠይቀኝ ትልቅ አይደለም። ዳታ የሚያሳየው በዚህ ተቸግራቸዋል ጉዳት ብለብት ጠይቀኝ አሁን ስፔሻል ሁለት ሺ ስራ ሰባት ብዙም የተቸገርንበት ጊዜ አልነበሩም። ጥያቄዎቹ ግን አሉ። አልፎ አልፎ የተወሰኑ ስግሜንት ማንደርስበት ቦታዎች በጥያቄ አቅርበን አይሲአርስ እንደዚሁም ኢትዮጵያ ሬድ ክሮስ ሶሳይቲ እና ተረዲዮ ድርጅቶች የሚያደርሱበት ጊዜ አሉ። በትግራይ ክልልም የወባ በሽታ ስርጭት አሳሳቢ መሆኑ ተገልጿል። በክልሉ ጤና ቢሮ የበሽታዎች መቆጣጠርና ክትትል ቡድን አስተባባሪ አቶ አረጋይ ገብረመድህን ለአሜሪካ ድምፅ በሰጡት ቃለመጠይቅ በትግራይ ለሁለት ዓመታት የተካሄደው ጦርነት የጤና ሥርዓቱን እንዳፈረሰውና የሕክምና ተቋማትንም እንዳወደመ ተናግረዋል። ጦርነቱን ተከትሎም የሕክምና ተቋማት እጥረት፣ የባለሙያዎች ብዛትና የሥራ ሞራል ማነስ፣ ብሎም የመረጃ ፍሰት ሰንሰለት መዛባት በመከሰቱ ለወባ በሽታ መስፋፋት አስተዋጽኦ አድርጓል ይላሉ ስለ በዚህ ዓመት ከጥቅምት ወር ጀምሮ እስከ ህዳር አጋማሽ ድረስ በሳምንት 17,000 ሰዎች በወባ ይያዙ ነበር። ከዛ በኋላ ባሉት ሳምንታት ግን እየቀነሰ መጥቷል። እኛ ሰርተን ሳይሆን ወቅቱ እየተቀየረ በመምጣቱ ነው። የወባ በሽታ ስርጭት ከመስከረም እስከ ታኅሳስ የሚቆይ ሆኖ ከህዳር ጀምሮ እየቀነሰ የመምጣት ባህሪ አለው። አሁን በወባ የሚያዘው ሰው ብዛት በሳምንት ከ17,000 ወደ 14,500 ወርዷል። ባለፈው ሐምሌ ወር ጀምረን ካየን በሳምንት አንድ ሞት ይመዘገባል። ባለፉት አምስት ወራት 13 ሰዎች ሞተዋል። ከዚህ ቀደም ወባ የማያውቃቸው ደጋማ አካባቢዎች ጭምር አሁን እየተጠቁ ናቸው። አቶ አረጋይ ከጦርነቱ መቀስቀስ ጋር አብሮ መስፋፋት የጀመረው የወባ ስርጭት በፍጥነት እየተዛመተ አሁን 81 ወረዳዎችን እንዳዳረሰና የስርጭት ሁኔታውም አሳሳቢ እንደሆነ ተናግረዋል። በሽታውን ለመከላከል ከፌዴራሉ መንግሥት በቂ መድኃኒት ይሰጠናል የሚሉት አቶ አረጋይ ገብረ መድህን በኬሚካልና በአጎበር አቅርቦት በኩል ግን እጥረት አለ፣ ከፌዴራል ጤና ጥበቃ የጠየቅነውን ያህል መጠን አላገኘንም ይላሉ። ህብረተሰብ በወባ በሽታ የተያዙት ሰዎች በብዛት ነው ከቦታ ቦታ የሚንቀሳቀሱት። ይህም ለበሽታው መዛመት ትልቅ ሚና ተጫውቷል። ይህን ለመቆጣጠር የሚደረገው ጥረት በቂ አይደለም። በ2015ና 2016 ዓ ም አንድ ነጥብ ሶስት ሚሊዮን ያልጋ መሸፈኛ አጎበር አከፋፍለናል። በዚህም በወባ ከተጠቃው ህዝብ ግማሽ ያህሉን ብቻ ነው ያዳረስ ነው። ሌላው ህዝብ ያለምንም መከላከያ በወባ እየተጠቃ ነው ያለው በ2016 መጨረሻ ላይም በክረምት ወቅት ለማከፋፈል አጎበር ጠይቀን ነበር። የጤና ሚኒስቴር ማግኘት ስላልቻለ አልሰጠንም። ለ2017 ዓ ምትም እንደዚሁ 1.1 ሚሊዮን አጎበር ጠይቀናል እስካሁን አልመጣልንም። በዚህ ዓመት ደግሞ የባሰ ሁኔታ ነው ያለው። የኬሚካል ርጭት በተመለከተም በጣም ለተጠቁ 25 ወረዳዎች ኬሚካል ጠይቀን የተሰጠን ግን ለስድስት ወረዳዎች ብቻ የሚበቃ ነው፤ እነሱን ረጨን። የውባ በሽታ መከላከል ስራ በመድኃኒት በአጎበር፣ በኬሚካል፣ በትምህርትና ስልጠና ካልተደገፈ በስተቀር ሊሳካ አይቻልም። እነዚህ ችግሮች የመከላከል ስራውን አስቸጋሪ አድርገውታል። የክልሉ ጤና ቢሮ በሽታውን ለመከላከል የተቻለውን ያህል እየሰራ ነው የሚሉት አቶ አረጋይ ገብረ መድህን፣ ሆኖም ከፍተኛ የሆነ የበጀት እጥረት እንደገጠመው ጠቁመዋል። በዚህ የተነሳም የስልጠና የውትወታና የማስተማር ስራዎች አይከናወኑም ህብረተሰቡ ውስጥ ገብቶ የግንዛቤ ሥራ ለማከናወንም አዳጋች ሆኗል በማለት ተናግረዋል የአማራ ክልል የወባ መከላከልና መቆጣጠር አስተባባሪው አቶ ዳምጤ ላንከር ደግሞ ትልቁ ስጋታችን በመጪው ጊዜ ከሚያዝያ እስከ ሰኔ ድረስ ባሉት ወራት ውስጥ ነው ብለዋል ከግጭቱ በተጨማሪ የወባ መከላከያ ግብዓቶች በተለይም በአጎበር በኩል ትልቅ የአቅርቦት እጥረት አለብን በማለት የገለጹት አቶ ዳምጤ በቀጣዩ የዝናብ ወቅት የሚሰራጭ ሦስት ሚሊዮን አጎበርና በየቤቱ የሚረጭ ኬሚካል ከጤና ሚኒስቴር እንዲቀርብልን ጠይቀናል ብለዋል። የቡግና ወረዳ ነዋሪው አባ ገብረ እግዚአብሔርም በአካባቢያቸው የአጎበር ስርጭት ከቆመ ዓመታት ማስቆጠሩን ገልጸው መንግስት ይርዳን ይላሉ። በቡግና ወረዳ ወደ አስራ ስድስት ቀበሌዎች አሉት። ከአስራ ስድስቱ ቀበሌዎች ከስምንት ቀበሌ በላይ የሚሆነው ቆላማ ነው በጣም እና በእነዚህ ልክ ያው እንግዲህ ርጭቱን ካቆመ ወደ ሰባት ዓመት ስምንት ዓመት እያስቆጠረ ስለሆነ በሁለት ሺህ ዘጠኝ አካባቢ በፊት ነው የቆመው ርጭት። አጎበር እንኳን ከዛ ወዲህም መጥቶ ነበር። አጎበሩም ቢሆን ካቆመ እንግዲህ ወደ አምስት ስድስት ዓመት እየሆነው ነው። የሚመለከታቸው ሁሉ ማቅረብ የሚችሉትን የርጭትን፣ የመድኃኒትን ያጎበሩንም ሁሉንም ርብርብ ተደርጎ ከወዲሁ ቢያንስ እስከ መጋቢትና እስከ ሚያዚያ ባለው ተጠቃሎ ገብቶ ሚያዚያና መጋቢት ላይ እነዚህ ስራዎች መሰራት አለባቸው ነው የምለው። እኔ እንግዲህ የማስተላልፈው አደራዬም ባለኝ በኩል ማለት ነው። በክልሎቹ ስለሚታየው የወባ ስርጭት ሁኔታና ኃላፊዎቹ ስለሚያቀርቡት የመከላከያ ግብዓት እጥረት በተመለከተ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአማራና የኦሮሚያ ክልሎቹ ኃላፊዎች ግን የመከላከያ ግብአቱ ያልተገኘው ከውጭ ሀገራት ተገዝቶ ስላልገባ ነው ብለዋል። በደቡብና በደቡብ ምዕራብ ኢትዮጵያ ክልሎችም ተመሳሳይ የወባ በሽታ ስርጭት እንዳለ ቢገለጽም የሚመለከታቸውን ኃላፊዎች ለማግኘት ያደረግነው ተደጋጋሚ ጥረት ስላልተሳካ እዚያ ያለውን ሁኔታ በዚህ ዘገባ ማካተት አልቻልንም። የዓለም ጤና ድርጅት በበኩሉ በኢትዮጵያ ካለፈው ጥር ወር ጀምሮ እስካሁን ድረስ ባለው አንድ ዓመት ውስጥ ስምንት ነጥብ አራት ሚሊዮን ሰዎች በወባ መያዛቸውንና በየሳምንቱ 300 ሺህ ሰዎች እየታመሙ መሆናቸውን ባለፈው ሳምንት መጨረሻ ላይ ባወጣው ሪፖርት አመልክተዋል። ከድርጅቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ግን አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በመቀጠል ደግሞ አጫጭር ስፖርት ዜናዎችን እናሰማችሁ። ቻይና የስፖርት አለመግባባቶችን ለመፍታት የአትሌቶችን መብት ለማስጠበቅ የህግ ማዕቀፉን ለማጠናከር ያለመ ብሔራዊ የስፖርት የግልግል ዳኝነት ማዕከል በቤጂንግ ለመጀመሪያ ጊዜ ከፈተች። ይህ እርምጃ በቅርብ ጊዜ በእግር ኳሱ ላይ የሚታዩ የሙስና ክሶችን የተከተለ ሲሆን ስፖርቶችን በሙያ ደንብ ለመመልከትና ደረጃን ለማስጠበቅ ከሚተገበሩ ሰፊ ጥረቶች መካከል አንዱ መሆኑም ተገልጸዋል። በቻይና ስፖርት አጠቃላይ አስተዳደር በመጻሩ ጋስ የሚተዳደረው ማዕከሉ በ2023 የአውሮፓውያኑ ዘመን የተቋቋመውን የብሔራዊ የስፖርት ግልግል ኮሚሽን የዕለት ተዕለት እንቅስቃሴዎችን ይቆጣጠራል። የአትሌቶች ምዝገባ ዝውውርና የውድድር ብቁነት ጉዳዮችን ጨምሮ ኮሚሽኑ የተለያዩ ስፖርቶችን የሚመለከቱ መቶ ጉዳዮችን እስካሁን ተመልክቷል። የማዕከሉ መመስረት በቻይና የስፖርት አስተዳደር ውስጥ ትልቅ ስኬት እንደሆነ የተገለጸ ሲሆን በዘርፉ የህግ የበላይነትን ለማስፈንና ስርዓትን ለማጠናከር ያለመም ሆኗል። በሙስና እየተናጠ የሚገኘው የአገሪቱ እግር ኳስ የማዕከሉ ቁልፍ ትኩረት ሊሆን እንደሚችልም ተነግረዋል። ዘገባው የሮይተርስ ነው። እውቁ የቺካጎ ቡልስ የቅርጫት ኳስ ቡድን ቡድኑን ለበርካታ ድሎች ያበቃው ዴሪክ ሮስ ይለብሰው የነበረውን አንድ ቁጥር ማሊያ በክብር እንደሚሰቅል አስታወቀ። በመስከረም ወር የተጫዋችነት ዘመኑን የደመደመው ዴሪክ ማሊያው በቀጣዩ የውድድር ዘመን ጀምሮ በክብር እንዲገለል ይደረጋል። ዴሪክ ሮስ በአውሮፓውያኑ 2008 በቡድኑ ከተመለመለ በኋላ ከ2010 እስከ 11 ባለው ጊዜ ውስጥ በዕድሜ የወጣቱ እጅግ ውድ ተጫዋች የሚለውን ማድረግ አግኝቷል። በስፖርቱ ዘርፍ እንደ ትልቅ ክብር ማሳያ ተደርጎ በሚቆጠረው ሥነ ሥርዓት መሠረት የዴሬክ ሮዝ አልባስ ከቅርጫት ኳስ ገናናዎቹ ማይከል ጆርዳንና ስካቲ ፔፔን ጎን ይሰቅላል። ይህ ዜና ሮዝ በቡድኑና በደጋፊዎቹ ዘንድ ያለውን አስተዋጽኦና ዘላቂ ተጽዕኖ አጎልቶ ያሳያል ተብሏል። ዘገባው የሮይተርስ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም በዓል ይሁንላችሁ።